ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ዘለግ ያለ ጊዜውን የሚወስደው በዚህ በዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን አሜሪካውያን ጋር የምናደርገው ውይይት ነው። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማ ደግሞ የድምፅና ምስል ምህንድስናውን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ከመሸጋገሪያው በኋላ እንገናኛለን። እንግዶቼ ነዋሪነታቸውን በዩናይትድ ስቴትስ ያደረጉ በተለይ ደግሞ ትውልድ ኢትዮጵያ ላይ ያጣጠሩ ቴክኖሎጂ ውጤቶችን ይዘው ብቅ ያሉ ወጣቶች ናቸው። የመጀመሪያው እንግዳ ጥላሁን አማዬ ይባላል። ከአምስት ጓደኞቹ ጋር በመሆን ያቀረቡት የኤሌክትሮኒክ መጽሐፍ፣ ትውልድ ኢትዮጵያን ሕፃናት በቀላሉ የአማርኛ ቋንቋ ንባብ እንዲማሩ ለማገዝ ያቀደ ነው። ስለ መጽሐፉና በአጠቃላይ በዘርፍ ውስጥ መታወቅ ስላለባቸው ጉዳዮች ያጫውተናል። ጥላሁን በቀጥታ መስመራችን ላይ ይገኛል። ጥላሁን እንኳን ወደ ዝግጅታችን በሰላም መጣ። እንኳን ደህና ቆየን። አቀሙ ሰላም ነው? በጣም ደህና ነኝ። ሁለተኛው እንግዳይ ደግሞ ብርሃኑ በየነ ነው። ብርሃኑ አደይ አፕ የተሰኘው ትውልድ ኢትዮጵያውያንን የንግድ ማህበረሰብ፣ የሃይማኖት እንዲሁም ማህበራዊ ግልጋሎት ተቋማትን ከአገልግሎት ፈላጊዎች ጋር የሚያገናኝ አውታር የፈጠረ አደይ ቴክኖሎጂስ ድርጅት አጋር መስራች ነው። እሱም በተመሳሳይ በተያያዥ ጉዳዮች ላይ ሀሳቡን ሊያቀብለን ፈቅደዋል። ብርሃኑ አንተም እንኳን በደህና መጣ። ሁለታችሁንም በድጋሚ በእጅጉ አመሰግናለሁ። አስቀድሜ ላቀርብላችሁ የምፈልገው ጥያቄ ትውልድ ኢትዮጵያ ላይ ባነጣጠሩ ቴክኖሎጂ ነክ ስራዎች እንድትሳተፉ የገፋፏችሁ ምክንያቶች ምንድን ናቸው? የሚል ነው። የኢትዮጵያ ማህበረሰብ በሰሜን አሜሪካ ውስጥ የሚኖረው የእናንተን የመሰሉ ፈጠራዎች የሚያስፈልጉበት ወይም እንዲፈልግ የሚያደርጉት ምክንያቶችስ ምንድን ናቸው? የሚለውን የመጀመሪያ ጥያቄ ነው የሚሆነው። ከጥላሁን ልጀምር። ጥላሁን የአንተን ሀሳብ ንስማና ወደ ብርሃኑ ይሻገራለሁ። እሺ ምንድነው፣ ኮሚኒቲያችን በጣም ብዙ ነው እና በሰሜን አሜሪካ ያለው ኮሚኒቲ በጣም ብዙ ነው። ባለን ኮሚኒቲ አንጻር ለኛ የተሰሩ ብዙ ነገሮች የሉም። እስፔሻሊ ለልጆች ልጆች ላይ የተሰራ ማለት ነው። ልጆች ላይ ብዙ ትኩረት አናደርግም ልደት እና ከብርም የልጆች እቃ ይዘን ከመሄድ ይልቅ የትልልቅ ሰው መጠጦች እና የተለያዩ ነገሮችን ይዘው የመሄድ ልምቻለን። ከዛ በተረፈ ልጆች ባህላቸውን፣ ቋንቋቸውን የወላጆቻ እነሱ እዚ ቢወለዱም ወላጆቻቸው ከየት መጡ የሚለውን ነገር ይዘው እንዲያድጉ የሚያስችል ብዙ የተሰራ ነገር የለም እና እሱን ምክንያት በማድረግ እሱን አስበን አይተን እኛም ልጆች ስላሉን ልጆቻችንን እንዴት እናሳድግ በሚለው ሂደት ውስጥ የመጣ አይዲያ ነው የኛ ስራ እና ኮሚኒቲው ያስፈልገዋል ብለን ማስበን የተነሳንበት ምክንያት ከዚህ የተነሳ ነው። አመሰግናለሁ። ጥላሁን ብርሃኑ፣ ወደ አንተ ልምጣ። ይህንን አንተ እና ጓደኞችህ አጋሮችህ፣ ወደ ሥራ ያስገባችሁትን አደ የተሰኘ መተግበሪያ ለመጀመሪያ ያነሳሳህ ምክንያቱ ምንድን ነበረ? በኢትዮ በዚህ በዩናይትድ ስቴትስ በሚኖረው የኢትዮጵያ ማህበረሰብ ውስጥ ያየኸው መነሻ ወይም ምክንያት ምንድን ነው ወደዚህኛው ፈጠራ ይገፋ? ዋናው ዋናው ያው ጥላሁን እንደተናገረው ብዙ ኢትዮጵያውያን አሉ እዚህ አካባቢ። ብዙ ደግሞ የንግድ ተቋማት ያው ናንፕሮፊት የሆነ ኦርጋናይዜሽኖችም አሉ እና ዋናው ነገር ያው ህብረተሰቡን ከነዚህ ንግድ ተቋማት ጋር እንዴት እናገናኝ የሚለውን ነገር ነው። በዛ መሰረት ነው መነሻ ያደረግን ነው። አሁን ለምሳሌ እዚህ አካባቢ ብዙ ዲሲ፣ ሜሪላንድ፣ ቨርጂኒያ ብቻ ሳይሆን ኖርት አሜሪካ ውስጥ ብዙ የኢትዮጵያ ገበያዎች አሉ፣ ሬስቶራንቶች አሉ እንደዛ እንደዛ የመሳሰሉ ቢዝነሶች አሉ። ከዛ በተጨማሪ ደግሞ ዶክተሮች፣ ሎየሮች አሉ በደንብ በምናውቀው ቋንቋ አነጋግረው ችግራችንን መፍትሄ የሚሰጡ ብዙ የገበያ ቦታዎች አሉ እና እንዴት ነው ህብረተሰቡን ከነዚህ ቢዝነሶች ጋር በቀላሉ በሆነ መልኩ ማገናኘት የምንችለው በሚል ነው መነሻው ዋና የነበረው እንግዲህ እነዚህን ምርቶች ይዛችሁ ወደ ማህበረሰቡ በምታመሩበት ጊዜ የገጠሟችሁ ፈተናዎችና መሰናክሎች ውስጥ ምን ነበሩ? አዲስ ምርቶች እንደመሆናቸው መጠን ለማስተዋወቅም ሊሆን ይችላል። እንደው በአጠቃላይ ደግሞ ውጤታማ የሚሆኑና ፋይዳ ያላቸው መሆኑን ለማሳወቅ በምታደርጉት ጥረት ምን አይነት ፈተናዎች ገጠማችሁ? ጥላሁን፣ ወደ አንተ ለምጣና ላብነት፣ የአንተ የኤሌክትሮኒክ ማንበቢያ በወላጆች ዘንድ ያልተለመደ ነው። ምክንያቱም በአማርኛ ቋንቋ የተዘጋጀ ራሱ ንባብ መዝሙርና ሌሎች ነገሮችን የሚያስተምር መሳሪያ ነው። እንዴት ነበረ ውጣ ውረዱ? ምንስ ገጠመህ? ለማስታወቅ ባደረግከው ጥረት ውስጥ ለማስታወቅ ከምናደርገው ጥረት በፊት በምርት ወቅት የነበሩ ብዙ ችግሮች ነበሩ። አንደኛ ያው ኮቪድ ስለነበረ ሺፕመንት ችግር ነበረ። ያው ሌሎች እንደምታውቀው ያው መስራት አለብህ። ይሄ ይሄ ቢዝነስ ገና አላደገም ራሱንም አልቻለም፣ እና መስራት አለብን እና ጊዜም የለንም። ሁላችንም ሰራተኞች ነን ቤተሰብ አስተዳዳሪዎች ነን። እና ከዛ አንፃር ጊዜን አስታ እንትን ብሎ እሱንም ይህንን ፕሮዳክት ማውጣቱ ትንሽ ቻለንጅ ነበረው። ከዛ በማስተዋወቅ ውስጥ ስንመጣ ብዙ ሰዎች እንዳልኩ ነው ቅድም፣ ልጆች ላይ ብዙ አልሰራንም እንደሌላው ማህበረሰብ ብዙ አልሰራንም። አሁን እዚህ ሀገር ብትሄድ እና ኤኒስቶር ብትገባ የልጆች ቶይስ ብታይ የመማሪያም ሆነ የመዝናኛ ቶይዎች በጣም በጣም ብዙ ናቸው። እና ወላጆች እሱን የመግዛት ፍላጎትም ያሳያሉ ወደ እኛ ስንመጣ ትንሽ ቻሌንጅ ነው ሰዎችን አሳይቶ እንዴት እንደሚጠቅም ልጆቻቸውን እንዴት ሊጠቅም እንደሚችል አስረድቶ እንትን ሄዱ ትንሽ ቻሌንጅ ነው ግን እየመጣ ነው ብዙም የሚደሰትም ሰዎች አሉ ደስ የሚላቸው ጥሩ አድርጋችሁ የሚለው ማጆሪቲም ማለት ይቻላል እንደዛ ነው የሚሰማው። እና ከዛ በተረፈ አንዳንድ ወላጆች በራሳቸው ባለፉበት አይነት ስታይል ልጆቻቸው እንዲማሩ የሚፈልጉ አሉ። ለምሳሌ ሀሁን ተሰቅሎ ግርግዳ ላይ ተሰቅሎ እንዲህ እየጠቆም ከሀሁ እያልክ እንድታስተምራቸው ይፈልጋሉ። ያ ነገር ግን አዲሱ ትውልድ ላይ የሚሰራ አይመስለን በእኛ በኩል ልጆቹ ኦልሬዲ ከቴክኖሎጂ ጋር ተግባብቷል። ገና ተወልደው ትንሽ ትንሽ ጊዜ እንደቆዩ ነው ወደ ቴክኖሎጂ የሚገቡት እና ቴክኖሎጂን ያማከለ ወደ ቴክኖሎጂ የሚወስዳቸው የመማሪያ ሲስተም ካልፈጠርም በስተቀር በድሮ ስታይልኛ ባደግንበት ስታይል ልጆቻችን እናሳድግ ማለት እየከበደ መጥቷል። እና እሱ ነው አንዱ ቻሌንጅ ብዬ ነው ማስበው ወላጆች አስተሳሰባቸውን ቀይረው ልጆች ከዚህ በኋላ በተለየ መልኩ መማር አለባቸው የሚለውን ነገር እንዲያስቡ ማድረጉ ነው ትልቁ። በጣም አመሰግናለሁ። ጥላሁን ብርሃኑ፣ ወደ አንተ ልምጣና በአንተ በኩል ደግሞ ሌሎች ተወዳዳሪ የሚባሉ አፕሊኬሽኖች ወይም መተግበሪያዎች አሉ በሌላ በሌላ ቋንቋ እንዲሁም ደግሞ አገልግሎቱንም ለመስጠትም የሚያስፈልግ የጀርባ ዕውቀትና ከበርካታ የንግድ ተቋማት ጋር አገልግሎት ሰጪዎች ጋርም የመግባባት ግዴታን የሚጠይቅ አይነት ስራ ውስጥ ነው የገባኸው። ምን ነበረው ፈታኙ ጉዳዮች ምን ነበሩ? እንዴት ሳ አድርገ ፈታሃቸው? ዋናው ፈታኙ ጊዜ የምትለው ያው ችግሩን አይተ ለችግሩ ምንድን ነው መፍትሄ የማስቀምጠው ብልታስበት ጊዜ ነው። በዛ መሰረት ኦኬ የትኞቹን ኞቹን ቴክኖሎጂዎች ተጠቅሜ ዩዘር ኤንዱን ተጠቃሚውን ንግድ ባለቤቱን ተጠቃሚ ማድረግ እችላለሁ የሚለውን ነገር ነው እና ዋናው መጀመሪያ ማነቆ የነበረው የሚባለው እሱን እሱን ነው ዲቨሎፕ እያደረግን ሰው በሚያስበው መሰረት ቴቤት የምናደርግበትም ሁኔታ ነበረ። የቢዝነስ ኦነሮቹንም የአፕ ተጠቃሚዎችንም ፍላጎት ያው ለማርካት ማለት ነው። ከዛ በኋላ እንዳልከው ሄደ ከንግድ ቤቶች ጋር ተግባብተህ መስራት አለብህ። አንዳንድ ንግድ ባለቤቶች ያው የእኛ ቢዝነስ አፑ ላይ መሆን የለበትም ብዙ የሚገናኝ ነገር የለውም ብለው ደውሎ ይነግሩናል። ከሱ ጋር ተግባብተህ መነሳት ያለበትን ታነሳለህ። ሞር ካስተመር ኬር ካስተመር ሰርቪሱንም ብዙ በደንብ መሰራት ያለበት ነገር ነው እና ዋናው ዋናው ማነቆ የሚባለው ወይም ፈተና አለው የሚባለው እን ኤኒ አፕሊኬሽን ወይ ዌብ ቤዝድ ዲቨሎፕመንት ካየህ ችግሩን ምን ችግ- ጥያቄው ምንድን ነው? ምን ችግር እንፈታለን የሚለውን ነገር ነው። እሱ መነሻ አድርገን ከዛ በኋላ የሚመጡ አሉ። ከፕሮጀክት ጋር የተያያዙ ቴክኖሎጂዎችን ዲዛይኖችም፣ ምን ምን ተጠቅመን የፈለግነውን ግብ እመታለን የሚለውን ነገር ነው እና እሱን ክላሪፋይ ማድረግ ነው። አይ ቲንክ ዋናው ዋናው ፈተና ነበር የምንለው? ፕሊት ችግሩን አይደንቲፋይ አድርገን የመፍትሄ ሀሳቦቹን፣ የመፍትሄ ተግባሮችን እንዴት ኤክስኪት እናደርጋለን የሚለው ነበረ እና እሱም አንድ በአንድ ያው አልፈን እዚህ ደረጃ ደርሰና፣ የሚቀጥሉት ፌሶች ላይ ደግሞ ሞር ከንግድ ባለቤቶች ጋር ከዩዘሮች ጋር ኢንተራክት እያደረግን ፕሮዳክቱን ሪፋይን እናደርጋለን እና ያው የተማርናቸው ነገሮች እነዚህ እነዚህ ናቸው አትሊስት። መልካም እዚህ ሀገር ቀደም ብላችሁ ጠቅሳችሁታል በሺዎች የሚቆጠሩ ትውልድ ኢትዮጵያውያን እንዲሁም ኢትዮጵያውያን ይኖራሉ ይሁንና እንደ ሌሎች ማህበረሰቦች ጠንካራ የቴክኖሎጂ ፈጠራዎች የቴክኖሎጂ መስክ ውስጥ ያሉ ባለሙያዎችን ትስስር አይታይም ይህንን ለማስተካከል ምን መደረግ አለበት ማህበረሰቡ ውስጥ እናንተን የመሰሉ ጀማሪ የተለያየ ቴክኖሎጂ ባለሙያዎችን በምን መልኩ ነው መደገፍ ያለበት ብላችሁ ታስባላችሁ ጥላሁን ወደ አንተ ልምጣ እሺ፣ ያው እንዳልኩ ቅድም እንዳልኩ ነው። መጀመሪያ ደረጃ አስተሳሰባችን መቀየር ነው እና ጊዜው ተቀይሯል። አሁን ከጊዜው ጋር መሄድ አለብን እና አዳዲስ የሚፈጠሩ ስራዎችን አትሊስት አይተዋቸው ሞክረዋቸው ለማ ለመጠቀም ቢሞክሩ በጣም መልካም ነው ብዬ አስባለሁ። ያው ማህበረሰቡ ሲወደው ነው የእኛም ፕሮዳክት የሚቀጥለው። እኛም የወደፊት እቅዳችንን ኮሚኒቲውን የማስተማር እቅዳችንን የምናሳካው ማህበሩ ሲቀበለን እና በዛ እንትን ሲለን ነው። እኛ የሰራነው ስራ የድረስ ድረስ አይደለም ብዙ ጊዜ ፈጅቶብናል። ኮሚኒቲውን አስበን የእኔ ልጆች ይሄ እንዲማሩት ምን ይጠቅማቸዋል ብለን እንዳልኩ አምስት ሆነን የሰራ ነው። ከአምስታችን በላይ ደግሞ ሌሎችን እያማከርን አንዳንድ የልጆች ስራ ሲሆን የትልቅ ሰው ነገር ስጽፍ ቀላል ሊሆን ይችላል። የልጆች ግን ልጆቹ ላይ እየጻፍከው የምትሄደው ልጆቹን እያነጽክበት የምትሄደው ነገር ስለሆነ በጣም ጥንቃቄ ያስፈልጋል። እና ይሄ ድረስ ድረስ አይደለም የስራ ነው። በደንብ ባስበንበት ተጠበን እና ተጨንቀን ልጆቹን ይጠቅማል ብለን ያወጣነው ነገር ነው እና እንዳልከው ቴክኖሎጂዎች ሲመጡ ወላጆች ወይም ማህበረሰቡ ጊዜው ይሄንን የሚፈልግ ነው ብለው አስበው እንደኛ አይነቱን አዲስ ፈጠራ የሚያመጡ ሰዎችን ያበረታቱ እና ሊያስተዋውቁልን እላለሁ። በጣም አመሰግናለሁ ብርሃኑ። እንደ ኢትዮጵያውያን እዚህ ዩናይትድ ስቴትስ ውስጥ እንዳላቸው ብዛት የቴክኖሎጂ ፈጣሪዎቻቸው እንዲበራከቱ እናንተን የመሰሉ አዳዲስ ምርቶችን ይዘው ብቅ ያሉ ሰዎችን ደግሞ እንዲጠናከሩ ምን ማድረግ አለባቸው ብለህ ታስባለህ? ከሞላ ጎደል ያው አሁን ብዙ ልጆች አሉ ቴክኖሎጂ ውስጥ የሚሰሩ በአይቲ ፊልድ የተሰማሩ እና እሱ በጣም የሚያበረታታ ነገር ነው። በፓስት ፋይቭ ሲክስ ይርስ ኖት ያደርኩትም እሱን ነው እና ዋናው ግን መቀናጀትና በተሳሰረ ሁኔታ መስራቱ አይቲንክ በጣም ጠቀሜታ አለው እየገምታል እና እኛም አንደኛው የጎበ አፓችን ጎል እሱ ነው። ሰውን ከካስተም በማገናኘት የቴክኖሎጂ ካምፓኒዎችም ማለት ነው ኢትዮጵያ ኢትዮጵያውያን አሁን የሚያደርጓቸው እዚህ አካባቢ ከሰው ጋር በማገናኘት ኮርሶች የሚሰጡ አሉ። በተናጠልም የሚያስተምሩ ልጆች አሉ። እንደዛ እንደዛ በማገናኘት ሰው የላቀ ደረጃ ላይ እንዲደርስ ህብረተሰቡ የላቀ ደረጃ ላይ እንዲደርስ ለማድረግ እየጣለ ነው እና ባለው ሁኔታ ከነበረው በጣም ተሻሽሏል አሉ እገምታለሁ። ብዙ በአይቲ ፊልድ የተሰማሩ ልጆች አሉ፣ ኤልኤልሲ ካምፓኒ ከፍተውም የሚያስተምሩ እንደኛም ተመሳሳይ የሆነ አፕሊኬሽን የሚሰሩ አሉ እና ይሄ በጣም መልካም ነገር ነው ብዬ እገምታለሁ። ከሱ የበለጠ ደግሞ እንዲጠናከር ያው ተሳስሮ አብሮ እየተቀናጁ መስራቱ በጣም ጠቀሜታ ያለው እና የላቀ ደረጃ ላይ ሌሎችም የማህበረሰብ ክፍሎች የደረሱበት ደረጃ እንድደርስ እናደርጋለን። አገባው እንዳልከው ቫስት ነው፣ ብዙ ሪሶርስ አለው። በዛ መሰረት ደግሞ ብዙ ሰው ትልቅ ደረጃ ላይ መድረስ የሚችልበት ሁኔታ አለ እና በእኔ አመለካከት አይ ቲንክ አብረን ተባብረን የምንሰራ ከሆነ ጥሩ ጥሩ ደረጃ ላይ እንደርሳለን ብዬ እገምታለሁ። አመሰግናለሁ። ከመለየታችን በፊት እንግዲህ ለአሁኑ ደም ብለን በጠቀስናቸው ምርቶች ከህዝቡ ጋር ተዋውቃችኋል። ከማህበረሰቡ ጋር ተዋውቃችሁ ልታደርጉት የምትችሉትን ልትፈጽሙት የምትችሉትን ብቃት እያሳያችሁ ይመስለኛል። የመጪ ዘመን ህልማችሁ ምንድን ነው? ምን አይነት ነገሮችን ለማምጣት አስባችኋል? ጥላሁን ወደ አንተ ልምጣ። አዎ ለመጪው እንግዲህ ያሰብነው ነገር እንዳልኩ ልጆችን ማነጽ፣ ማስተማር፣ ቋንቋቸውን፣ ባህላቸውን፣ ሀገራቸውን እንዲያውቁ ማድረግ ነው ዋናው አላማችን። እና እንደሚታወቀው ሀገራችን ወደ ሰማንያና ከዛ በላይ ቋንቋዎች አሉ። ከዛ ውስጥ ዋናውና ተብሎ የሚታሰቡ ቋንቋዎች ላይ ሰርተን በቋንቋቸው በባህላቸው መሰረት የሚሆን መጽሐፍ አዘጋጅተን ሁሉም ሰው እንዲማር ሁሉም ሰው ሁሉንም ቋንቋ ቢችል እንደው እንትኑ ኖሮን ሁላችንም ሁሉንም ቋንቋ ብንችል ከሰው መግባባት ነው የሚያተርፍልን። ምንም ያተርፍልን ነገር የለም እና ከሰው ያግባባናል። ቋንቋ በጣም ጠቃሚ ነገር ነው። እና እሱ ነው ዋናው ዓላማችን። እኛ ከዚህ በኋላ በሚቀጥሉት ቡድኖች በተለያዩ ቋንቋዎች እንደዚህ አይነት መሰል መጽሐፍትና ከዚህም በተረፈ በጣም ለትምህርት የሚያስፈልጉ ማቴሪያሎችን ማዘጋጀት እና ለማህበረሰቡ ማቅረብ ሲሆን ከዚህ ኮሚኒቲ ራሱ ወጥተን ወደ ኢትዮጵያ ሄደን ኢትዮጵያ ውስጥ የሚደረጉ የትምህርት ድጋፎችን ለማድረግ እያዚ እያሰብን ነው እና የኛ የወደፊት እቅዳችን እንግዲህ ዋናው ነገር ልጆቹን በጥሩ ትምህርት በጥሩ ስነ ምግባር አንጾ እንዲያድጉ ማድረግ ነው። በጣም አመሰግናለሁ ብርሃኑ። እንግዲህ ወደ ማጠቃለሉ እየደረስን ነው። አንተ በኩልስ ምን አይነት ነገሮችን ይዞ የመምጣት እቅድ አለ ለወደፊቱ? አዎ አሁን በሾርት ተርም ፕላናችን ወደ አራት አምስት ወር ሶስት አራት አምስት ወር ውስጥ ላንች የምናደረግ ፊቸር አለ። እሱም አቢሊቲ ቱ ኦርደር የሆነ ምግብ ወይም የሆነ አይተም ኦርደር አድርጎ ከማርኬቶች ከሬስቶራንቶች የሚደረግበት ወይም ድልደረግበትም አማራጮች እዛ ላይ በርተን እየሰራን ነው ያለ ነው። ይሄ ደግሞ ዋናው ጠቀሜታው ምንድን ነው? ሰው መስመር ላይ የሚቆምበትን ጊዜ በተቻለ መጠን ከት ለማድረግ ነው። ያው መቶ ፐርሰንት ለችግሩ በመፍትሄ ባይሆንም የላካ አስተዋጽኦ ይኖራል ብለን እንገምታለን እሱ ላይ ማለት ነው። ከዛ የበለጠ ደግሞ ከዛ ጋር ተያይዞ የሚመጡ ጥሩ ጥሩ ነገሮች አሉ። ያው ጥሩ ካስተመር ሰርቪስ፣ ጥሩ ካስተመር ኤክስፔሪያንስ ይኖረዋል ሰው ቢዝነሶችም ብዙ ነገር ትራክ የሚያደርጉበትን ሜተድ ይገኛል ማለት ነው። ሴልስ ሬቨኒው፣ ፕራፊት ማርጅኖቻቸውን ለማየት ከፈለጉ ቤስት ሰሊንግ ፕሮዳክት እንደዛ እንደዛ በአፑ ላይ ኦርደር የተደረጉትም ማለት ነው። በዛ መሰረት ቢዝነሳቸውን ሞር ዳታ ድሪቭን በማድረግ እንዲሰሩ ለማድረግም ጠቀሜታ ላይ የሚውለው ፋንክሽናሊቲዎችን አድ እያደረግን ነው ከዛ በተጨማረ ከዛ በተጨማሪ ደግሞ ያው ጂኦግራፊክ ሎኬሽን ኤክስፓንድ አድርገን ወደ ኖርዝ አሜሪካ ወደ ኢትዮጵያም በደንብ ኤክስፓንድ እያዱ ከበረጃችንም ማሳደግ ነው እና እነዚህ እነዚህ ናቸው ያሉ የሾርት ተርም እና የሎንግ ተርም ጎሎቻቸው ነው። እጅግ በጣም አመሰግናለሁ። ጥላሁን አለማየውና ብርሃኑ በየነ ትውልድ ኢትዮጵያ ላይ ያነጣጠሩ የቴክኖሎጂ ምርቶችን በማቅረብ ላይ ያላችሁ ወጣቶች ናችሁ። ጅምራችሁ ተሳክቶ ዳግም ደግሞ በስኬት ታሪኮቻችሁ እንደምንገናኝ አስባለሁ። ላካፈላችሁን ነገር ሁሉ በእጅጉ አክባሪ ነን። በጣም አመሰግናለሁ። መልካም ቀን ይሁንላችሁ። ትውልድ ኢትዮጵያዊቷ የፊልም ፕሮዲውሰር ምህረት ማንደፍሮ በዩናይትድ ስቴትስ የፊልም ኢንዱስትሪ ውስጥ ትልቅ ክብር በሚሰጠው አካዳሚ አዋርድ ውስጥ የአባልነት ቦታ ከተሰጣቸው 397 አርቲስቶች መካከል አንዷ በመሆን ተመረጠች። የአካዳሚ አዋርድ ተቋሙ በገጹ ላይ ባወጣው መግለጫ መሰረት ባሉበት ዘርፍ የላቀ ውጤት አምጥተዋል የሚላቸውን የጥበብ ባለሙያዎች ለዚህ አባልነት መጋበዙን አስታውቋል። ከ397 አርቲስቶች መካከል 44 ከመቶ ሴቶች፣ 3 37 ከመቶ ብዙ ጊዜ የተዘነጉና ውክልና የሌላቸው ዘሮች ሲሆኑ ግማሽ በመቶ የሚሆኑት ደግሞ ከዩናይትድ ስቴትስ ውጪ ከ53 የተለያዩ ሀገራት የተጋበዙ ናቸው ሲል አካዳሚ አዋርዱ ድረ ገጽ አስታውቋል። ከዚህ ቀደም እጩ የነበሩና እንዲሁም ደግሞ የአካዳሚ አዋርዱን የተሸለሙ አሸናፊዎችም በዚሁ አባልነት ውስጥ መካተታቸው ተገልጿል። ተቋሙ በትወና በተዋና መረጣ፣ ዳይሬክተር፣ ሲኒማቶግራፈር፣ በአልባሳት ተውቦ፣ በዳይሬክተርነት፣ በሜካፕ ጥበብ፣ በሙዚቃ፣ በፕሮዳክሽን፣ በደራሲነትና በሌሎች የተለያዩ ዘርፎች የላቁ ናቸው ያላቸውን በአባልነት መጋበዙን ጨምሮ ገልጿል። ትውልደ ኢትዮጵያዊቷ ምህረት ደራሲ የሕክምና ባለሙያና ተመራማሪ ስትሆን ትሩዝ ኤድ ሚዲያ እንዲሁም ደግሞ ሪልነስ የተሰኙ የፊልም ተቋማት አጋር መስራች ናት። ምህረት እንደ ኤሮፓን አቆጣጠር በ2014 ዓ ም አንጀሊና ጆሊ እንዲሁም ሜሮን ጌትነትና ሌሎች የተወኑበትን ድፍረት የተሰኘው ፊልም ፕሮዲሰር ስትሆን ከዚህ በተጨማሪም ስዊትነስ ኢን ዘ ቤሊ ሊትል ዋይት ላይስና ሌሎች ፊልሞችንም ሰርታለች። እንደ ኤሮፓን አቆጣጠር በ2009 ዓ ምትም ብላክ ገርልስ ሮክ አዋርድ የተሰኘ የማህበረሰብ ሽልማትም ተሸላሚ ናት። የምህረት ማንደፍሮ ቡድን በአሁኑ ሰዓት አዲስ ለመስራት ላሰበው ፊልም አዲስ አበባ ላይ የሁለት ወንዶች ገጸ ባህሪ ምልመላ ላይ እንደሚገኝም ምህረት በፌስቡክ ገጿ ላይ አስታውቃለች። ታዩታ የቅርጫት ኳስ ተጫዋች ብሪትኒ ግራይነር ትላንት ሐሙስ በሩሲያ ፍርድ ቤት የቀረበች ሲሆን ካናቢስ የተሰኘውን እጽ በዘይት መልክ ይዛ እንደነበረ በፍርድ ቤቱ ፊት አምናለች። ስፖርተኛዋ ከባለፈው የካቲት ወር ጀምሮ ላለፉት አራት ወራት ያህል በሩሲያ በእስር ላይ የምትገኝ ሲሆን በትላንትና ዕለት የፍርድ ቤት ውሏ ጥፋተኝነቴን ማመን እፈልጋለሁ ነገር ግን አውቂ አይደለም ህጉን መስበር አልፈለኩም ነበር ብላለች የ31 ዓመቷ ብሪትኒ ንግግር ወደ ሩስኪ ተተርጉሞ ለዳኛው ተነግሯቸዋል በኋላ ቃሌን እሰጣለሁ ነገር ግን ለመዘጋጀት ጊዜ ያሻኛልም ስትላክላለች የደብሊውኤንቢኤ ኮከቧ ተጫዋች በሩሲያም የምትጫወት ሲሆን ጥፋተኝነቷ ከተረጋገጠ እስከ አስር ዓመት የሚዘልቅ ቅጣት ይጠብቃታል ሰኞ ዕለት ተጫዋቿ ለፕሬዚዳንት ጆ ባይደን እሷና በሩሲያ ያልታገቱ ግለሰቦችን ቻሉትን ሁሉ አድርገው እንዲያስፈቱ ደብዳቤ ጽፋለች። ማክሰኞ ዕለትም ፕሬዝዳንቱ ደብዳቤው ደርሷቸው እንዳነበቡት የዋይት ሀውስ ቃል አቀባይ ካሪን ጂን ፒየር አስታውቋል። ስፖርተኛዋ እዚህ የሩሲያ እስር ቤት ውስጥ ከባለቤቴ ከቤተሰቦችና ከጓደኞቼ ከሌላ ውጪ ካለ ኦሎምፒክ ትጥቅና ካለምንም ግብ ከሀሳቤ ጋር ብቻዬን ስቀምጥ እዚሁ እንዳልቀር እየሰጋው እገኛለሁ ስትል በደብዳቤዋ ላይ አስፍራለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትዊተር ገጻቸው ላይ የዩናይትድ ስቴትስ ኤምባሲ ኃላፊዎች የብሪትኒን ችሎት በትላንትናው ዕለት መካፈላቸውና የባይደን የምላሽ ደብዳቤንም እንዳደረሷ ታስፍረዋል። አትሌቷ በቀጣዩ ሳምንት በድጋሚ ለፍርድ ቤት አቅርባለች። በመጨረሻም በዋሽንግተን ዲሲ በቅርቡ የተካሄደው ደግሞ የፎቶግራፍ ጥበብ ባለሙያዋ ረድኤት ወንድሙ ዘመናዊ የጥበብ ስብስቦችን የሚያሳየው የዲጂታል ፎቶግራፍ ነው። አርቲስቷ ስራዎቿን ከሰኔ ወር አጋማሽ ጀምሮ ማሳየት የጀመረች ሲሆን እንደ ሮፓን አቆጣጠር እስከ ሐምሌ 30 ድረስ ለእይታ የሚቆዩ ይሆናል። ረድኤት ውልደቷ ኤርትራ ሲሆን ኢትዮጵያዊ አሜሪካዊት ናት። ከ ዓመት በላይ በነርስነት ያገለገለችው ረድኤት ከጊዜ በኋላ ሙሉ ለሙሉ ወደ ፎቶግራፍ ጥበብ ተሻግራለች። ረዴት እንደ አውሮፓን አቆጣጠር በ2015 ዓ.ም ከደቡብ ቨርጂኒያ ዩኒቨርሲቲ በነርስነት ዲግሪዋን ያገኘች ሲሆን ነርስነቷ ጎን ለጎን የፎቶግራፍ ስልጠና ስትወስድም ቆይታለች። እንደ አውሮፓን አቆጣጠር በ2020 ዓ.ም ሰራተኛው ማህበረሰብ የሚለው የፎቶግራፍና የጽሁፍ ስብስቧም በዋሽንግተን ፖስት ላይ የታተመ ሲሆን አሁን ደግሞ የብዙ ሴቶች እይታና ነፃነት የሚያንጸባርቀው ስብስቧ በዋሽንግተን ዲሲ እየታየ ይገኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው Washington, D.C. ኤደን ገረመ እናመሰግናለን። ቀደም ብላችሁ የሰማችኋቸው የሳምንቱን አብዴት የመዝናኛ ዜናዎች ነበረ። እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ወደ እናንተ የሚቀርብ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስለምትሆኑ ስላላችሁም በእጅጉ እናመሰግናለን። በነገራችን ላይ ማናቸው ማስተያየቶች፣ ጥቅሞች ሲኖሯችሁ እንዴት ማግኘት እንዳለባችሁ የሚጠቁመን አንድ መልእክት በመቀጠል ይሰማል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቱብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ነበር ስትከታተሉ የነበረው ከአሜሪካ ድምፅ። አብራችን ስለ ነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታ ሀብታም ዝ በድምፅና ምህንድስናው ደግሞ ኤልያስ አስማረ እስካሁን አብረሃንቱ አምሽተናል። በነገ ሁለት እንግዲህ ሌሎች የጋቢና መሰናዶዎችን ይዘን ብቅ እንላለን። ከምሽቱ ሶስት ሰዓት ጀምሮ ደግሞ መደበኛው የቪኦኤ የአማርኛ ስርጭት ይቀጥላል። መልካም ምሽቱ እናቸው።